ትናንት በድንገተኛ ሞት ከዚህ ዓለም የተለየውን አርቲስት ፈቃዱ ተክለ ማርያምን የሚዘከረው ዝግጅት ነው። አንጋፋው ተወዳጁ የመድረክ ሰው ፈቃዱ ተክለ ማርያም ቀደም ሲል በዜናው እንደገለጽነው አረፈ። አርቲስት ፈቃዱ ተክለ ማርያም ባደረበት የኩላሊት ህመም ላለፉት በርካታ ወራት በህክምና በኋላም በጸበል ሲረዳ ቆይቶ በትናንት ዕለት ነው በተወለደ በ62 ዓመቱ ከዚህ ዓለም በሞት የተለየው። አድማጮች የፈቃዱን ሕይወትና ሥራ ለምሽቱ በተከታዩ አጠር ያለ ቅንብር እናስታውሳለን። አሉላ ከበደ ነው ያዘጋጀው። ለእኔ ከቶም ማታልቅሺ አንቺ ነሽን በምትል ይልቅስ ተረት ድንገልሽ የተላከተ እንግሊዝ ዘንድ እጅህን ስታለኝ ፈረንጅ እጅ ተይዞ ሊወሰኝ ምን እጅ አለው የሳት ፈቃድን በቴዎድሮስ ቲያትር በመሪ ተዋናይነት አጼ ቴዎድሮስ ሆኖ ሲጫወት ነው የሰማ ነው። የትወና ብቃቱን ያህል ምግባርና ጠባዩን በማወደስ የሚገልጡ የሙያ ሀጋሮቹም ብዙዎች ናቸው። ፍቄ፣ እንግዲህ እኔ ገና ትምህርት ቤት እያለው በሬዲዮ ድራማ፣ በትረካዎቹ በጣም የምወደውና የማከብረው መቼም መቼም አገኘዋለሁ የሚል ሀሳብ እንኳን ያልነበረኝ ነበርኩና አብሬው ብዙ ሬዲዮ ድራማዎችን የመድረክ መለከት ላይ እና በጣም የሚገርም ነው። በዚህ ሁሉ የስራ ዘመኑ ያካበታቸውን ነገሮች ማካፈል የሚሆን በቃ ልክ እንደ ጓደኛ እንደ ቀብ ቤተሰብ የሚያቀርብ ነው። በጣም ዘና የሚያደርገኝ ሰው ነው ፍቄሁ አብሬው ሲሆን በጣም በጣም ደስ ይለኛል። በቃ ከእሱ ጋር መስራት ማለት በጣም ትሁት ለትልቁም ለትንሹም በቃ አክብሮት የሚሰጥ እና ለሁላችንም አራያ የሚሆን ባለሙያ ነው ፍቄ። ዕውቁ ተዋናይ አለማየሁ ታደሰ ነው። ፍቃዱ ታሞ ሳለ የሙያ አጋሮቹ የሕክምና እገዛ እንዲያገኝ እያስተባበር በነበረበት ወቅት ለዝግጅት ክፍላችን በሰጠው አስተያየት ነው ይህን ያለው። የቲያትር ጥበብ መምህራንና አዘጋጆችም በተመሳሳይ የሚያወድሱት ባለሙያ ነበር ፍቃዱ። የአዲስ አበባ ዩኒቨርሲቲው የቲያትር መምህር፣ ጸሐፊ ተውኔት አዘጋጅና የፊልም ዲሬክተር ማንያዘዋል እንደሻው በአንድ ወቅት ፍቃዱን እንዲገልጾት ነበር። ከፍቃዱ ጋር ሶስት ቲያትሮች ናቸው አብረን የሰራ ናቸው። ሃምሌት ንጉሥ አርማህ እና ባለካባ እና ባለዛባ። ከዛም በፊት ግን ሲተውን አይቼዋለሁ የተለያዩ ትያትሮች ላይ እና በጣም ከማደንቃቸው ተዋንያን አንዱ ነው። እንዲያውም በቅርብ የሆነ ኢንተርቪው ነበረኝ እና በጣም የምታደንቀው አንድ ሰው ብቻ ጥራ ሲሉ እሱም ነው የጠራሁት። ፍቃዱ በተለይ ንብረት ላይ በጣም የሚገርም የትወና ችሎታ ነው ያለው። አንዱ የሚገርመኝ ነገር ለምሳሌ መድረክ ላይ ሰፊ ቲያትር ሲሆን፣ ለምሳሌ እንደ ብሔራዊ ቲያትር ብዙ አክተሮችን ድምፃቸውን ይፈትናል። ፍቃዱ ግን የሚገርመው ፊት የተቀመጠ ሰው እና ኋላ የተቀመጠ ሰው የፍቃዱን ድምፅ በእኩል ነው የሚያዳምጠው እና አንዱ የሚገርመኝ ነገር እሱ ነው። በዛ ላይ በጣም ዲሲፕሊን የሆነ በጣም ስራውን የሚወድ ስራውን የሚያከብር አብረው ከሚሰሩት ሰዎች ጋር እየተረዳዳ የሚሰራ ወጣት ተዋኒያን ጋር በተለይ ሲሰራ የሚያበረታታ፣ የሚረዳ በጣም ትልቅ አክተር ነው። በ967 ዓ ምት በአዲስ አበባ ቲያትርና ባህል አዳራሽ የትወና ሙያን ሀብሎ የጀመረው ፈቃዱ ተክለ ማርያም በ968 ዓ ምት በሐምሌት ቲያትር ለመጀመሪያ ጊዜ በመሪ ተዋናይነት የመጫወት እድል ካገኘባት አጋጣሚ አንስቶ የመድረኩ ፈርጥ በመሆን የዕድሜውን እኩሌታ ቤቱ ያደረገው የብሔራዊ ቲያትር መድረክ ተቆጣጥሮ በበርካታ ቲያትሮችም ተጫውቷል እቁ የቲያትር አዘጋጅ አባተ መኩሪያ ዛሬ እርሱም በሕይወት የለም። መምህሩና መንገድ አሳየውም ጭምር ነው። ያችን የመጀመሪያዋን ብር ከፋች ዕድል እንዴት እንደ ሰጠው ፍቃዱ ስለ መምህሩ ሲናገር ይህን ብሎ ነበር። ለዝግጅት ላቸው ኤክሰርሳይዝ የማረግባቸው ግጥሞች አናጠናለሁት ትልልቅ ግጥሞች ግጥሞች ከሼክስፒር የጸጋዬ ትርጉሞች ከሀምሌት ከኦቴሎ ላይ እንደዚህ በቃል የማውቃቸው ነገሮች ነበሩ። እና የሀምሌትን ቱቢ ኦርናት ቱቢ የሚለውን ይሄ መሆን ወይም አለመሆን የሚለውን ግጥም አልኩለት። በዛ ጊዜ በጣም ነው የተደነቀው። በጣም በጣም ደስ አለው። በቃ የመጀመሪያውን ስክሪፕት ሂሮ ሆኜ መሪ ተዋናይ ሆኜ እንዲጫወት መረጠኝ። ያኔ ስልሳ ስምንት ዓመተ ምህረት መድረክም ላይ በጣም እኔ የሌላ ሰው እንደ ሌላ ሰው ልክ እንደ ወጋየሁ ለመሆን በጣም በምሞክርበት ጊዜ ሁሉ ተናግሮኛል፣ እንትኖች ፊት። ያኔ ነው ያቃናኝ፣ ወደ ራሴ የመለሰኝ። ራስህን ሁን አለ። ራስህን ሁን ብሎ ሰደበኝ። እንደው ሁለጭ አድጎ ነው የሰደበኝ። እንግዲህ ጎረምሳ ሆነ፣ ሰዎች ፊት ሰው ሲናገርህ ትንሽ ደስ አይልህም፣ ታፍራለህ፣ እና ተፍረትህን የምትመልሰው ነገር አለ። እኔ ግን ጸጥ ነው ያልኩት እና ንዴቴ ውስጤ ይታገለኛል። ጎረምሳ ስለሆንኩ ግን ያን ጊዜ ምንም አላልኩት፣ ከመድረክ ወረድኩ። ከዛ በኋላ አሰብኩበት። ምን አልኩበት ብዙ ወደ ራሴ ውስጤን አየሁት። ከዛ በማግስቱ መጥቼ ልውጣ መድረክ ላይ ሌለኝ ፈለግኩ ግን እሱ አልፈለገም። ማለት ስሜቴን አሁንም እንትን የለው ነበረ ይታዘብ ነበር ማለት ጉጉቴን። ፍቃዱ ተክለ ማርያም በልዩ አጫዋቱ ታዋቂነትን ካተረፈባቸው ምርጥ ምርጥ ቲያትሮች መካከል ኦቴሎ፣ ቴዎድሮስ፣ መቃብር ቆፋሪው፣ የሬሳ ሳጥን ሻጩ አቦጊዳ ቀይሶ፣ ባለካባና ባለዳባ፣ ምልክት፣ ወዛደር፣ ኤዲፐስ ንጉስ ንጉሥ አርማ፣ የሰርጉ ዋዜማና ሌሎችም ይገኙበታል። የኩላሊት ከፍተኛ ቀዶ ሕክምና እንደሚያስፈልገው ይፋ መደረጉን ተከትሎ ፈቃዱ አፋጣኝ ሕክምና ያገኝ ዘንድ ሕክምናው የሚጠይቀውን የገንዘብ ወጪና ተተኪ ኩላሊት ለመለገስ ጭምር ቁጥሩ የበዛ ፈቃደኛ ድጋፍ ማግኘቱን በጊዜው ዘግበናል። ፍቃዱ ከወዳጆቹና ከአድናቂዎቹ ከተሰበሰበውም ገንዘብ ውስጥ 200 ሺ ብር በተመሳሳይ ተተኪ ኩላሊት ለሚያስፈልጋት ወጣት ታማሚ መለገሱ ይታወቃል። አድማጮች የፍቃዱን ሕይወትና ስራ በሰፊው ወደፊት በራዲዮ መጽሔት እንዘግባለን። አዲሱ መጨረሻ ላይ ሲሰማ የነበረው ድምፅ ተወዳጁ አዘጋጅ አባተ መኩሪያ ባለፈበት ጊዜ ከአንተ ጋር የነበረው ነው። እንደምታውቀው እኔ ቲያትር ወዳለሁ። ለምሳሌ አውላቸው ደጀኔ ኦቴሎን ሲጫወቱ፣ ወጋየሁ ንጋቱ ሀሁን ሌሎችም ሲጫወቱ ማድነቂያ ቃል የለኝም። ፈቃዱ ወጋየሁን ተካ ብዬ ነበር። ለልብ ተስባይ ሰጠውት። ፈቃዱ ሳዝ ነበር።